በምዕራብ ሸዋ የአምቦና አካባቢዋን ምርጫ ሲከታተል የሰነበተው እስክንድር ፍሬው የድምፅ ቆጠራው ተጠናቆ ጊዜያዊ ውጤቶችም ተለጥፈዋል ይላል። ገዢው ኦህዴድ ሰላማዊና ዲሞክራሲያዊ ምርጫ ተካሂዷል ሲል፣ ተቃዋሚው መድረክ ደግሞ ሂደቱን በጽኑ ይተቻል። ዝርዝሩን ነው 154 ሲደመር 591 745 ይታይ። በአምቦ ቁጥር 1 የምርጫ ክልል ከሚገኙ የምርጫ ጣቢያዎች በአንዱ የተሰጠው ድምጽ ሲቆጠር ነው የሚሰማው። ደምሩ ደምሩ፣ ደምሩልኝ። እኔ ለእኔማ ስለሰራሁት መጥቶልኛል። እናንተማ ደምሩ፣ እስኪ ደምሩልኝ፣ ደምሩ። በዚህ መሰረት የተቆጠረው ውጤት ዛሬ ጠዋት በተለያዩ የምርጫ ጣቢያዎች ተለጥፏል። አንዳንድ የከተማዋ ነዋሪዎችም ውጤቱን በቅርበት ሲመለከቱ ታይተዋል። አሸናፊው ማን እንደሆነ ለማወቅ ግን 31 የምርጫ ጣቢያዎችን ተዘዋውሮ መመልከት ያስፈልጋል። ከነዚህ ጣቢያዎች ሶስቱ ደግሞ በገጠር የሚገኙ ናቸው። በዞኑ ያሉትን 11 የፓርላማ መቀመጫዎች ማን እንዳሸነፈ ለመረዳት ደግሞ 862 የምርጫ ጣቢያዎችን መመልከት ይጠይቃል። አንዳንድ ተፎካካሪ ፓርቲዎች ግን ከወዲሁ የምርጫ ግምገማቸውን ማስቀመጥ ጀምረዋል። በአምቦ ቁጥር ሁለት ለህዝብ ተወካዮች ምክር ቤት የተወዳደሩት የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ምርጫው የመንግስትና የአስተዳደር አካላት ጣልቃ ገብነት የታየበት ያለበት ነው ብለዋል። ምርጫው ሙሉ በሙሉ አንድ በካቢኔ እና በካድሬ ነው የተካሄደው። በንሱ ቁጥጥር ስር ነው የተካሄደው። በተለይ ቆጠራ ህዝብ እያስገደዱ ምልክት ማስደረግ፣ አንዳንድ ቦታ ደግሞ ሆን ብሎ እንዲበላሹ ማድረግ። ኦሮሚያ እኔ በቅርቤ እየተከታተሉ ባሉባቸው ቦታዎች በስፋት ነው ታዛቢዎች የተባረሩት፣ የታሰሩት፣ የተደበደቡት። ስለዚህ ብዙ ቦታ አንድ ያለ ታዛቢ ነው የተካሄደው። የገዢው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦሕዴድ የአምቦ ጽህፈት ቤት ኃላፊ አቶ አሸናፊ ጭመዳ ግን ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂደዋል ብለዋል። ሰላማዊ ሆኖ መጠናቀቅ አለበት የሚለው አንደኛ ግባችን ነበረ። ይሄ ሁሉም ምርጫ ጣቢያ ላይ በሰላም የተጠናቀቀ፣ ሌላው ደግሞ የምርጫው ዲሞክራሲያዊነት ነው። በዲሞክራሲያዊ ነው የተጠናቀቀ ማለት እንችላለን። እንዳጠቃላይ ትላንትናም ከትላንትና ወዳም እንደዚህ ነጫናዎች ነበሩ ብሎ በከተማችን ቅሬታ ያቀረበ አካል የለም እስካሁን እኔም እስከማውቀው ስለዚህ ተቃዋሚዎች ይህንን የምርጫውን ውጤት ካለመቀበል የሚነሱ ምክንያቶች ካልሆኑ በስተቀር እንደ አጠቃላይ ህዝቡ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል፣ እንደ አጠቃላይ። ስለዚህ አሁን እነሱ የሚያነሱት በመንግስት በኩል ጫና ጫና ነበረብን እንደዚህ እንደዚህ እንደዚህ ነበረብን ማለታቸው የሚደንቅ ነገር አለ። አዲስም ነገር አይደለም። ከዚህ በለጠም ምክንያት መፍጠር ይችላሉ የሚል አሳምልኝ አጠቃላይ መሰረት የሌለ ቅሬታ ነው ብዬ የምመስለው። ፓርቲዎችና ማንኛውም አካል ውጤት ከመተንበይና ከመግለጽ እንዲቆጠቡ ምርጫ ቦርድ በተደጋጋሚ እያስጠነቀቀ ነው። ከየምርጫ ጣቢያው የተሰበሰበው የምርጫ ውጤት ወደ ምርጫ ክልል ከዚያም ወደ ቦርዱ እንደሚሄድ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው さらば。Peace,